ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከእኛ በኩል የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም ሲሉ የትግራይና የአማራ ክልል ፕሬዚዳንቶች አሁን ማምሻውን አስታወቁ። ያ ሰላም ለሆነ አካል ስንል የምንመኘው የምንፈልገው ሳይሆን ሰላም ለእኛ ለራሳችን ሰላም ለምንመራው ሕዝብ ሰላም ለልጆቻችን እጅጉ አስፈላጊ የሆነ ጉዳይ። የሰማችኋቸው የአማራ ክልል ፕሬዚዳንት አቶ ገን ገዱ አንዳርጋቸው ናቸው ማምሻውን ከተናገሩት የተወሰደ ነው። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ወደኛ መምጣታችሁ ባለፈው ሳምንት ናግረናል። በአንድ በኩል አዝኛለሁ ይላል እ የፖለቲካ አመራሮች መስራት የሚገባን መስራት ስላልቻለ ስለተጨነቀች ስለተቸገረች የአገር ጉዳይም ስለሆነ የመጨረሻው የፖለቲከኞች ብቻ አይደለም። አሁን የሰማችኋቸው ቀደም ብዬ የጠቀምኳቸው የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ናቸው። አድማጮች ዝርዝሩን በዕለቱ አቢይ ርዕስ ይዘን እናቀርባለን። በዜናችንም ሆነ በመጽሔቱ በርካታ ኢትዮጵያን የተመለከቱ ወቅታዊ ዘገባዎች አሉን። መንግስት በምዕራብ ኦሮሚያ የአየር ጥቃት ፈጽሟል የተባለው ሐሰት ነው ሲል መንግስት አስታወቀ። በደቡብ ክልል ከፋ ዞን ድቻ ወረዳ በርካታ ህዝብ፣ የከምባታና ጣምሮ አርሶ አደሮች በማንነታችን ጥቃት ደርሶብናል እያሉ ናቸው። ኬንያ ናይሮቢ ውስጥ በአንድ ትልቅ ሆቴል የደረሰ ፍንዳታ ከባድ ጥቃት ደረሰ። ሌሎችም ወቅታዊ ዜና አሉን። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ማክሰኞ ጥር 7 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራም አቀናባሪዋ ብርሃን ኃይሉ እንዲሁም ስርጭት መሃንዲሱ ከእኛ ጋር አብረው ያመሻለሁ። አሁን በመጀመሪያ ዜናውን እጀምራለሁ። ቀደም ሲል እንዳልነው በእኛ በኩል የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም ሲሉ የአማራና የትግራይ ክልል ፕሬዚዳንቶች ማምሻውን አስታውቀዋል። ፕሬዚዳንቶቹ አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ይህን ያስታወቁት በኢትዮጵያ የሃይማኖት ተቋማት ጉባኤ አማካኝነት በተዘጋጀው መድረክ ላይ ነው። በሁለቱ ክልሎች መካከል ያለው አለመግባባት ስጋት ፈጥሮ መቆየቱን መነሻ በማድረግም ነው ጉባኤው ሁለቱ መሪዎች የሰላም መልእክት እንዲያስተላልፉ የጋበዛቸው። በሁለቱ ክልሎች መካከል የማያግባቡ ልዩነቶች መኖራቸውን ግን አቶ ገዱም ሆኑ ዶክተር ደብረ ጽዮን አልሸሸጉም። እስክንድር ፍሬው እየተከታተለው ነው፣ እንደደረሰ እናቀርባለን። መንግስት በምዕራብ ኦሮሚያ የአየር ጥቃት ፈጽሟል መባሉ ከእውነት የራቀ መሆኑን የክልሉ መንግስት አስታወቀ። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ አስተያየትና ግንኙነት ኃላፊ አቶ ታየ ጀንዳ በበኩላቸው የአየር አሰሳ እንጂ ጥቃት አልተፈጸመም ነው ያሉት። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ የጉጂ አባ ገዳዎች ያቀረቡላቸውን የሰላም ጥሪ ተከትሎ በትላንትና ሁለት ተከታዮቻቸውና እሳቸው ወደተዘጋጀላቸው ማረፊያዎች በመግባት ላይ እንደሚገኙ የአገር ውስጥ መገናኛ ብዙኃን ዘግበዋል። በተጨማሪም የምዕራብ ኦሮሚያ ሶስት ዞኖች በሚገኙ አስራ ስምንት የመንግስትና የግል ባንኮች ላይ ዘርፊያ መፈጸሙን ክልሉ መንግስት አስታውቋል። በዚህም ላይ ዘገባ ይኖረናል። በደቡብ ክልል ከፋ ዞን ዲቻ ወረዳ ከ20 ሺህ በላይ የከምባታና ጠምባሮ አርሶ አደሮች በማንነታችን ጥቃት ደርሶብናል በማለት እየተፈናቀሉ ናቸው። አርሶ አደሮቹ የተፈናቀሉት ከሶስት ሳምንታት በፊት በወረዳው ከ30 በላይ ሲቪሎች በታጠቁ ግለሰቦች በአሰቃቂ ሁኔታ መገደላቸውን ተከትሎ ነው ተብሏል። ጉዳያችንን ለክልሉ መንግስት ብናሳውቅም ችላ ተብለናል ነው የሚሉት አርሶ አደሮቹ አሁን ለችግር መጋለጣቸውንም ለቪኦኤ አስረድተዋል የከምባታ ጥምባሮ ዞን በበኩሉ የተፈናቀሉ ዜጎች በስቃይ ላይ መሆናቸውን ገልጦ መፍትሄ እየተፈለገ እንደሆነም ተናግሯል መጽሄት በዚህም ላይ ዘገባ ይኖረዋል በጅጅጋ በደገሃቡር በጎዴ በቀብሪ ደሃር በዋርዴርና በሌሎችም ትናንሽ የሶማሌ ክልል ከተሞች ከሐምሌ ሃያ ስምንት ቀን ሁለት ሺ አስር ዓመተ ምሕረት ጀምሮ ባሉት ቀናት በርካቶች የግድያ፣ ድብደባ፣ የአስገድዶ መድፈር፣ ዘረፋና ውድመት የመሳሰሉ ጥቃቶች ተፈጽሞባቸዋል። እነኚህ ተጎጂዎች አሁን በምን ሁኔታ ላይ ይገኛሉ? የክልሉና ሌሎች ኢትዮጵያውያንስ ምን እያደረጉላቸው ነው? በዚህም ላይ ዘገባለን በመጽሔቱ ይቀርባል። ሰሞኑን የኦሮሞ አባገዳዎች የሲንቄ እናቶችና ወጣቶች በአዲስ አበባ የኦሮሞ ባህል ማዕከል ጉባኤ አካሄደዋል። ውሳኔም አስተላልፈዋል። በኦሮሞ ስም የምንቀሳቀሱ ሁለቱም ፓርቲዎች ማለትም ዴፓና ኦነግ ውጊያ ማቆም አለባቸው ይላል ውሳኔያቸው። አባገዳዎች በኦሮሚያ ክልል በተለያዩ ቦታዎች አለመረጋጋት አለመኖሩን፣ ሰላም መጥፋቱ በተደጋጋሚ እየታየ ስለሆነ ክልሉ ስጋት ውስጥ ወድቋል ይላሉ። በክልሉ አስተማማኝ ሰላም እንዲኖር ፓርቲዎች ልዩነታቸውን አጥብበው ችግሮቹን በውይይት መፍታት እንዳለባቸውም ያሳስባሉ። ይህም ይዘገብበታል። በኋላ መጽናቱ ላይ አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኬንያ ዋና ከተማ ናይሮቢ ውስጥ የደረሰ የተኩስ እርምታና ፍንዳታ የከተማዋን አንድ ዘመናዊ ሆቴል ማውደሙ ተገለጠ። በምስክሮች እምነት መሠረት ድርጊቱ የሽብርተኞች ጥቃት ነው ተብሏል። በዚህ በዛሬ በዚህ ሆቴል ላይ በተካሄደው ጥቃት በሰው ሕይወት የደረሰ ጉዳት ስለመኖሩ የተገለጠ ነገር እስካሁን የለም። የአሜሪካ ድምጽ የሶማልኛ ቋንቋ አገልግሎትን እንዳመለከተው ከሆነ ዋና መቀመጫውን ሶማሊያ ውስጥ ያደረገው አሸባሪው ቡድን አልሻባብ ለጥቃቱ ኃላፊነት ወስደዋል። አሶሺየትድ ፕሬስ ዋና ዜና አውታር በፎቶግራፍ እንዳስቀምጠው ደግሞ ሆቴሉ ውስጥ የነበሩ መኮንኖች መኪኖች ወይም ተሽከርካሪዎች ሲቃጠሉና የሆቴሉ እንግዶችም እየታጀቡ ሲወጡ ታይቷል። በአሁኑ ሰዓት በአካባቢው በፖሊስ ጥበቃ ስር እንደሚገኝም ተገልጠዋል። የዓለም አቀፉ ፍርድ ቤት ዳኞች በጦር ወንጀለኛነት የተከሰሱትን የቀድሞ የአይቮሪ ኮስት ፕሬዝዳንት ሎሬን ግባግቦውን ነጻ አሏቸው። ግባግቦ የተከሰሱት እርሳቸውን ከስልጣን ካስወደቀው ከ2010 ምርጫ ጋር ተያይዘው በተቀሰቀሰ ዓመፅ የጦር ወንጀል ፈጽመዋል ተብለው ነው። የግባግቦ ደጋፊዎች የ73 ዓመቱን የቀድሞ ፕሬዝዳንት እንዲሁም የእርሳቸውን የቅርብ ረዳትና የቀድሞ የወጣቶች ሚኒስትር ቻርልስ ብሌ ጎዴን ነጻ ያወጣው የፍርድ ውሳኔ ሲሰማ ደስታቸውን በሆታ ገልጠዋል። በ2010 ማብቂያና በ2011 ዓ ም መጀመሪያ ላይ እንደ አውሮፓ አቆጣጠር በነበረው ዓመፅ ከ3000 በላይ ህዝብ መሞቱ አይዘነጋም። ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ የዋና ከተማዋን እንቅስቃሴ ቀጥ አድርጎ መዋሉ ተገለጠ። የሐራሬን ከተማ ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑም ታውቋል። መነሻውም ፕሬዚዳንት ኤመርሰን ምናንጓጓ በነዳጅ ዋጋ ላይ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የሆነ ጭማሪ ሲሆን በዚህም ሳቢያ የዚምባብዌ የንግድና የሰራተኛው ማህበር የሶስት ቀናት የስራ አድማ እንዲጠራ አስገድደዋል። ከስራ ማቆም አድማው ጋር በተያያዘ ከፖሊሶች ጋር ግጭት ተፈጥሮ እስካሁን በታወቀው ወደ ሁለት መቶ ሰዎች መታሰራቸው ተገልጠዋል። ይህ በእንዲህ እንዳለ ባለስልጣናት የኢንተርኔት አገልግሎት እንዳይሰራ አድርገዋል በማለት የሐራሪ ነዋሪዎች ቅሬታ እያሰሙም ናቸው ተነግረዋል። ወደ መጨረሻው ዜና አልፋለሁ። እስክንድር አሉላ በነገራችን ላይ መስመር ላይ እየጠበቀን ነው። በመጨረሻም ምንም እንኳ ለዩናይትድ ስቴትስ የፌዴራል መንግስት በከፊል መዘጋት ብዙዎች ፕሬዚዳንቱን ቢወቅሱም እርሳቸው ደግሞ ዲሞክራቶችም እኩል ኃላፊነት አለባቸው ይላሉ። የአሜሪካን ሰላምና ደህንነት አስተማማኝ ለማድረግ የሚያስችለንን እርምጃ እንዳልወስድ ዲሞክራቶች እንቅፋት ሆነውብኛል ሲሉ ኒው ኦርሌንስ ውስጥ ለተሰበሰቡ አርሶ አደሮች የተናገሩት ፕሬዚዳንት ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ አጥር ለማቆም ስለሚያስፈልጋቸው አምስት ቢሊዮን ዶላርም በአጋጣሚው ተናግረዋል። ዲሞክራቶች ከብዙ ድርድር በኋላ ያስማማናል ያሉትንና ለግንባታውን በቂ ነው ያሉትን አንድ ነጥብ ሶስት ቢሊዮን ዶላር ቢፈቅዱም ትራምፕ እምቢ ብለዋል። ዜናው አበቃ። አድማጮች፣ መስመር ላይ ወደሚገኘው ባልደረባችን እናልፋለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበናል። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይዘልቃል። አሁን በቀጥታ ወደ ቀዳሚው የዕለቷ ብሬስ በእኛ በኩል ቀደም ሲል እንደገለጥ ነው የሚጀመር ግጭትም ሆነ የሚተኮስ ጥይት አይኖርም፣ ሲሉ የአማራና የትግራይ ክልል ፕሬዚዳንቶች አሁን ማምሻውን አስታውቀዋል። ፕሬዚዳንቶቹ አቶ ገዱ አንዳርጋቸውና እና ዶክተር ደብረጽዮን ገብረ ሚካኤል ይህን ያስታወቁት በኢትዮጵያ ሃይማኖት ተቋማት ጉባኤ አማካኝነት በተዘጋጀው መድረክ ላይ ነው። በዚህ ጉዳይ ላይ እስክንድር ተከታዩን ልኳል። እስክንድር፣ እንደምናመሸ እንደምናመሻችሁ አሉላና እንግዲህ ቀደም ብለን እንደገለጽ ነው እዚህ ስቱዲዮ ከገባም በኋላ ነው የደረሰን። መከታተልህን ተረድተናል። እስኪ ባጭሩ ንገረን፣ ምን ላይ ደርሷል ይሄ ውይይት? ብዙ ሲያነጋግር ሲጠበቅም እንደ ቆየ ተሰምቷልና በአጭሩ ባጭሩ የሆነውን ግለጽልን። እንግዲህ በመግቢያውም ላይ እንደ ገለጻችሁት የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸውና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ዛሬ የሰላም መልእክት አስተላልፈዋል። የሰላም መልእክቱን ያስተላለፉት እዚህ በአዲስ አበባው ሂልተን ሆቴል በተካሄደና የኢትዮጵያ የሃይማኖት ተቋማት ጉባኤ ባዘጋጀው ስነ ስርአት ነው። አሁንም ስነ ስርአቱ አልተጠቃለለም። በነገራችን ላይ ሁለቱ የክልል መሪዎች ከሃይማኖት መሪዎች ጋር በመሆን በራት ግብዣ ላይ ይገኛሉ። እዛ ሆኜ ነው እያነጋገራችሁ ያላችሁት። እንግዲህ በዚሁ መልእክታቸው ሁለቱም መሪዎች ለሰላም ዝግጁ መሆናቸውን ነው የገለጹት። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ባስተላለፉት መልእክት ከአማራ ክልል በኩል የሚጀመር ግጭት አይኖርም ብለዋል። የአማራ ክልል አጀንዳዎች አሉት፣ የአማራ ክልል ህዝብ አጀንዳዎች አሉት ብለዋል። ይህንን አልሸሸጉም አቶ ገዱ ነገር ግን ሁሉም ነገር በሰላምና በውይይት እንዲፈታ ፍላጎቱ መሆኑን ገልጸዋል። በዚህም ምክንያት ወደ ግጭት ለመግባት እንደማይፈልጉ ነው ያረጋገጡት። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከትግራይ በኩል የሚተኮስ ጥይት አይኖርም ሲሉ ተመሳሳይ መልእክት አስተላልፈዋል። እሳቸውም እንደዚሁ የወሰን ጉዳይ ለግጭት ምክንያት ሊሆን እንደማይገባው ጠቅሰዋል። እናም ሁሉም ነገር በሰላም እንዲሰታ እንደሚፈልጉ ነው ያስታወቁት። እንግዲህ ይህ መድረክ የተዘጋጀው ቀደም ሲል እንዳልኩት ሰባት ዋና ዋና የኢትዮጵያ ሃይማኖቶችን ባቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ አማካኝነት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንደዚሁም ሌሎች ዋንድ ኢትዮጵያ ካቶሊካዊት ቤተክርስቲያንና ሌሎችም ያሉበት ነው። የነዚህ ሃይማኖቶች መሪዎች ናቸው ጥረቱን ሲያደርጉ የነበሩት ከኢትዮጵያ የሀገር ሽማግሌዎች ጋር በመሆን ዓላማቸውም ግጭት ማስወገድ ነው ወይም እሳት ማጥፋት ነው። አሉላ አሁን ማምሻውን ያነጋገርኳቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ፀሐፊ መጋቢ ዘሪሁን ደጉ እንደገለጹልኝ የእኛ ዋናው አላማችን ግጭት ወደ ግጭት እንዳያመራ አሁን በክልሎቹ መካከል እየተስተዋለ ያለው ልዩነት ወደ ግጭት እንዳያመራ ማድረግ ነው ብለዋል። እናም ከዚህ አንጻር ሁለቱ መሪዎች መልእክት እንዲያስተላልፉ መፈለጋቸውን የሰላም መልእክት ማለት ነው ነው እስክንድር፣ ዝርዝሮች ይህን በሰፊው ታቀርብልናለህ። ደጋግመህ ያነሳቸው ሁለቱ መሪዎች የተናገሯቸው ድምጾች ደርሰናል። ድምጾቹን በቀጥታ ያስተላለፉትን እንስማና ማጠቃለያ ያህን እናቀርባለን። ጥሩ ወደዛ ከመሄዳችን በፊት አልውላ፣ ቀደም ሲል እስክንድር ከተናገርከው ውስጥ እየነቀስን ማውጣት እንችል ይሆናል። ግን በዜናችን ላይ አንተን በላክልን መንደርደሪያ ንባብ ላይ በሁለቱ ክልሎች መካከል የማያግባቡ ልዩነቶች እንዳሉ ሁለቱም አልሸሸጉም የሚል ነገር አለው እና ምናልባት አንድ ሁለት ብለህ መጥቀስ ትችላለህ። እርግጥ ጉባኤው አላለቀም ብለሃል። የማያግባቧቸውን ነገሮች። ትክክል ነው። አዲሱ ስነስርዓቱ ነው ያልተጠናቀቀው። አሁን በራስ ግብዣ ነው የሚጠናቀቀው አዲሱ እንግዲህ የሁለቱ ክልሎች ልዩነቶች ያው የታወቁ ናቸው። ለምሳሌ ሁለቱን ክልሎች ሳያግባቡ የቆዩት የወልቃይት እና የራያ የማንነት እና የወሰን ጥያቄ እና የመሳሰሉት ጉዳዮች ናቸው። ሁለቱ የክልል መሪዎች በንግግራቸው ልዩነቶች መኖራቸውን ከመጥቀስ ባለፈ ወደ ዝርዝሮች አልገቡም። ነገር ግን የወሰን ጉዳይ የሚሉና ለምሳሌ አቶ ገዱ አንዳርጋቸው የአማራ ሕዝብ አጀንዳዎች አሉት ነገር ግን በዚህ ምክንያት ወደ ግጭት መግባት አይፈልግም ነው ያሉት። ዶክተር ደብረጽዮን ገብረ ሚካኤልም የወሰን ጉዳይ ለግጭት ምክንያት ሊሆን አይገባውም ነው ያሉት፣ ወደ ዝርዝር ሁኔታዎች አልገቡም። የኢትዮጵያ የሃይማኖት ተቋማት ጉባኤም እንደዚሁ እነዚህን ጉዳዮች በዝርዝር መመልከትና ሁለቱን በጉዳዮቹ ላይ ማወያየት አላማው እንዳልሆነ ነው ጠቆም ያደረገው። እነሱ እነዚህ ጉዳዮች ወደፊት ይቀጥላሉ፣ እንደሚፈቱበት መንገድም በተለያየ መንገድ ፖለቲካዊም ህጋዊም መንገድ ይዞ ሊቀጥል ይችላል። ነገር ግን የእኛ አላማ መጋቢ ዘሪሁን ደጉ እንዳሉት እሳት ማጥፋት ነው። ወደ ግጭት እንዳያመሩ ክልሎቹ በእነዚህ ምክንያቶች እነዚህም በመሳሰሉ ምክንያቶች ወደ ግጭት እንዳያመሩ ማድረግ ነው ብለዋል። እንግዲህ ሁለቱም የሁለቱም ክልሎች መሪዎችም ከእኔ የሚጀመር ግጭት አይኖርም፣ ከኛ የሚጀመር የሚተኮስ ግጭት አይኖርም በሚል ነው የሰላም መልዕክት ያስተላለፉት። ሁሉም ነገር በሰላም እንዲፈታም እንደሚፈልጉ ነው ፍላጎታቸውን የገለጹት እና እነዚህ ጉዳዮች ላይ ወደ ዝርዝር አልተገባም። እሺ መልካም እስክንድር። በሂደት ላይ ያለ ነገር ነው የዘገብክልን። እኛም በጥድፊያ አንዳንድ ድምጾች እንዲሰሙ ከመፈለጋችን ባሻገር ሙሉ ዘገባውን በነገው ምሽት ትመለስበታለህ። አሁን ሂደቱ አልተጠናቀቅም፣ እየተከታተልክ ነው። እናመሰግናለን ለዘገባ እስክንድር። በጣም አመሰግናለሁ። አሉላና አዲሱ ነው። መልካም ምሽት። ተከታዩም ዘገባ እንዲሁ የእርቅ ጉዳይን ይመለከታል። ሰሞኑን የኦሮሞ አባገዳዎች የስንቄ እናቶችና ወጣቶች በአዲስ አበባ የኦሮሞ ባህል ማዕከል ጉባኤ ያካሂደዋል፣ ውሳኔም አስተላልፈዋል። በኦሮሞ ስም የሚንቀሳቀሱ ሁለቱም ፓርቲዎች ማለትም ኦዴፓና ኦነግ ውጊያ ማቆም አለባቸው ይላል ውሳኔው በአባ ገዳዎቹ። በኦሮሚያ ክልል በተለያዩ አካባቢዎች ያለመረጋጋት የመኖሩን አለመኖሩና ሰላም መጥፋቱ በተደጋጋሚ እየታየ ስለሆነ ክልሉ ስጋት ውስጥ ወድቋል ነው ያሉት። በክልሉ አስተማማኝ ሰላም እንዲኖር ፓርቲዎች ልዩነታቸውን አጥብበው ችግሮቹን በውይይት መፍታት እንዳለባቸውም አሳስበዋል። ትላለች ጸሐይ ዳምጠው ተጨማሪ ዘገባ ይዛ ቀርባለች። በኦሮሚያ ክልል ከተለያዩ ቦታዎች የተውጣጡ አባገዳዎች፣ የሲንቅናቶች እና ወጣቶች በአሁኑ ወቅት በክልሉ እየታየ ያለው አለመረጋጋት አሳሳቢ መሆኑን ተናግረዋል። ኢልማን አባገዳ ወታ ከነራ ካፍተኒ ጉያ ከነጠጌሰኒ። ይህ አባገዳ ልጆች ከሆናችሁ ከዛሬ ጀምሮ ይህን ከሰማችሁ ወዲህ መገዳደል አቁማችሁ ሁለቱ ኃላፊዎቻችሁ ወደ ውይይት ገብተው በስምምነት ውጊያ አቁመው አንድ ሆነው በጋራ ተረዳርቶ መስራት አለባቸው። የተቸገረው መረዳት አለበት። አንድነትን የተመኘን የኦሮሞ ልጆች ትግል ወደ ጦርነት ተቀየረ። ይህ ነገር ያሳፍራል። ኦሮሞ በቀዬው ላይ መገዳደል የለበትም። ሰላሙን መጠበቅ አለበት። በሁለቱ ፓርቲዎች መካከል በተፈጠረው አለመግባባት ህብረተሰቡ እየተጎዳ ነው። የዕለት ዕለት ኑሮውን ማካሄድም አልቻለም። ስለዚህ ሁለቱም ፓርቲዎች ለህብረተሰቡ ማሰብ ይኖርባቸዋል አሉ የሲንቄ እናቶች። ወይቲ አስገኒ ኦሮሞ ለማን ዛሬ እዚህ ደርሰን፣ በህዝቡ መሀል የሚወልዱ እናቶች እና ህጻናት መሀል የኦሮሞ ልጆች እርስ በርስ ደም ማፋሰስ ተገቢ አይደለም። ይህ ሁሉ የሚደረገው ጠላት መጥቶብን ነው። ይህ ሁሉ ነገር በኦሮሚያ ነው እየተካሄደ ያለው። እያየን ነው። አሳስበናል። መቆም አለበት። በጠመንጃ መነጋገር አይቻልም ያሉት አባ ገዳዎች፣ ሁለቱም ፓርቲዎች በኦሮሞ ስም እስከታገሉ ድረስ የአባ ገዳዎችና የሲንቄ እናቶችን ተማጽኖ ሰምተው ሰላም ማውረድ እንዳለባቸው ጥሪ አቅርበዋል። ሰፊው የኦሮሞ ህዝብ ትናንት ታግሎ መብቱን ያከበረው የአገር ሽማግሌው ወጣቶችና መላ ህብረተሰብ አንድ አቋም መያዝ አለብን። ሁለቱንም አንድ ላይ ጠርተን ማነጋገር መቻል አለብን። የሰላም ጥሪውን ተከትሎ የኦሮሞ ነጻ አውጪ ግንባር ኦኔግ ጥሪውን አክብሮ መቀበሉን በድህረ ገልጹ ገልጿል። አባገዳዮችና ገዳዎችና የሲንቄ እናቶች እርቅና ሰላምን ለማውረድ ያላቸው ሚና የጎላ በመሆኑ ድርጅታቸው ጥሪውን በሙሉ ልብ መቀበሉን በድረ ገጹ ገልጿል። ድርጅቱ በድህረ ገጹ እንደገለጸ ከሆነ ከዚህ በፊትም በገዳዮች ለማወያየት ሞክሮ ግን አልተሳካም። አሁንም ለውይይቱ ድርጅቱ ዝግጁ መሆኑን ይፋ አድርጓል። የሰላም ጥሪውን አስመልክቶ የኦሮሞ ዴሞክራቲክ ፓርቲ ኦዴፓ ቃል አቀባይ የሆኑት አቶ ታዬ ደንደዓ አነጋግረን አስተያየታቸው ለመጠየቅ ያደረግነው ሙከራ ለዛሬ አልተሳካም። ጥረታችን ይቀጥላል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ፣ ከአዲስ አበባ። ፀሐይን እናመሰግናለን ለዘገባው። ወደሚቀጥለው ቅንብር እንለፍ። በምዕራብ ኦሮሚያ መንግሥት የአየር ጥቃት ፈጽሟል መባሉ ከእውነት የራቀ መረጃ መሆኑን የክልሉ መንግሥት አስታውቋል። የኦሮሞ ዲሞክራሲያዊ ፓርቲ ኤደብ ኦዴፓ ማዕከላዊ ጽህፈት ቤት የሕዝብ ግንኙነትና እንዲሁም የሕዝብ አስተያየት ኃላፊ አቶ ታዬ ደንዳ በበኩላቸው የአየር አሰሳ እንጂ ጥቃት አለመፈጸሙን ተናግረዋል። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ከምቤላ ጎሎ በትናንትና ሁለት የጉጂ አባ ገዳዎች ያቀረቡላቸውን የሰላም ጥሪ ተቀብለው ወደተዘጋጀላቸው ማረፊያ በመግባት ላይ እንደሚገኙ የሀገር ውስጥ መገናኛ ብዙኃን ጠቅሰዋል። በተጨማሪም በምዕራብ ኦሮሚያ ሶስት ዞኖች ውስጥ በሚገኙ 18 የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን የክልሉ መንግስት አስታውቋል። ጽዮን ግርማ ነች ዘገባውን የያዘችው። የኦሮሚያ ክልል መንግስት በዛሬው ዕለት ባወጣው መግለጫ በምዕራብ ኦሮሚያ በሚገኙ ዞኖች መንግስት የአየር ጥቃት ፈጽሟል በሚል የሚናፈሰው ወሬ ከእውነት የራቀ መሆኑን አስታውቋል። መንግስት የህግ የበላይነትን ለማስከበር እያደረገ ባለው እንቅስቃሴ ላይ የተሳሳቱ መረጃዎችን በማሰራጨት ህዝቡን ለማደናገር ሙከራዎች እየተደረጉ እንደሆነ የሚዘረዝረው መግለጫው መንግስት የህግ የበላይነትን ለማስከበር ስራውን በጥናት ላይ በመመስረትና ጥንቃቄ በተሞላበት መልኩ እያከናወነ መሆኑን አስታውቋል። በሌላ በኩል ነቀምት የሚገኘው ዘጋቢያችን አኮር መልካ በትላንትናው ምሽት ያነጋገራቸው የአካባቢው ነዋሪዎች የአየር ጥቃቱ በመሰረተ ልማቶች ላይ ጭምር መፈጸሙን ገልጸው ነበር። ይህንኑ ጠቅሼ ለኦሮሞ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ጽፈት ቤት የህዝብ አስተያየት እና የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ጠይቂያቸው ነበር። ባለኝ መረጃ የአየር ጥቃት ሳይሆን አሳሰላ ነው የተደረገው። በዛ አካባቢ የጸጥታ ችግር መኖሩ ይታወቃል። ያንን አሰሳ ነው የተደረገው። የክልሉ መንግስት ይህንኑ በተመለከተ ባወጣው መግለጫም በምዕራብ ኦሮሚያ ያለው የጸጥታ ችግር ይህን ያክል የአየር ጥቃት እስከ መውሰድ የሚያደርስ አይደለም ሲል አስታውቋል። መንግስት የሕዝቡን ደህንነት ለማስጠበቅ ያለበትን ኃላፊነትና ግዴታ ለመወጣት የጀመረውን ስራ ከፍተኛ ጥንቃቄ በተሞላበት መልኩ የሚያስቀጥል በመሆኑ የአካባቢው ሕዝብ ወንጀለኞችን አሳልፎ መስጠቱን እንዲቀጥልና ለሰላም የሚያደርገውን ትብብር አጠናክሮ እንዲቀጥልም ጥሪውን አቅርቧል። በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ የጉጂ አባገዳዎች ባወጁት የሰላም ሳምንት ወቅት የቀረቡለትን የሰላም ጥሪ ተቀብሎ ወደ ሰላማዊ ትግል መመለሱን የአገር ውስጥ መገናኛ ብዙሃን ዛሬ ማምሻውን ዘግበዋል። የጉጂ አባ ገዳ ጂሎ መንኦን ጠቅሰው የሀገር ውስጥ መገናኛ ብዙሀን እንደዘገቡት በጉጂና በምዕራብ ጉጂ ዞን በተለያዩ ደረጃዎች የሚገኙ የኦሮሞ ነጻነት ግንባር ጦር አመራሮች የቀረበላቸውን የሰላም ጥሪ ተቀብለው ወደ ማረፊያዎች እየገቡ እንደሆነ ታውቋል። አባ ገዳዎች ከመንግስት ጋር በነበራቸው ውይይት በተደረሰው ስምምነት መሰረት የዞኑ የኦሮሞ ነጻነት ግንባር ጦር ወደ ተዘጋጀላቸው አራት ካምፖች ውስጥ በመግባት ላይ ይገኛሉም ተብሏል። በተያያዘ ዜናም የኦሮሚያ ክልላዊ መንግስት በኦሮሚያ ክልል በምዕራብ ወለጋ ቄለም ወለጋና ሆሮ ጉድሩ ወለጋ በሚገኙ ዞኖች ውስጥ አስራ ስምንት የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን አስታውቋል። ዝርፊያውም በኢትዮጵያ ንግድ ባንክ በኦሮሚያ ህብረት ስራ ባንክና በኦሮሚያ ብድርና ቁጠባ ተቋም ላይ እንደተፈጸመ አስታውቋል። ከባንኮች ዝርፊያ በተጨማሪም የተለያዩ የግልና የመንግስት ንብረቶች ላይ ጉዳት መድረሱንም አስታውቋል። በዚህም ቁጥራቸው አስር የሚደርሱ የመንግስትና የግል ተሽከርካሪዎች መቃጠላቸውን በመግለጫው ተካቷል። ከዚህ በተጨማሪም በተጠቀሱት ዞኖች የመንግስት መስሪያ ቤቶች መቃጠላቸውን፣ የተለያዩ የስራ ሰነዶችን በማቃጠልና በማውደም እንዲሁም የመንግስት ተሽከርካሪዎችና የግል ንብረቶች ላይ ዝርፊያ መፈጸሙን አስታውቋል። ወደ ተከታዩ ዘገባ እንሻገራለን አድማጮች። ጽዮንን ለዘገባው እናመሰግናለን። በደቡብ ክልል ከፋ ዞን ዴቻ ወረዳ ከ2 ሺህ በላይ የከንባታና ጠንባሮ አርሶ አደሮች በማንነታችን ጥቃት ደርሶብናል ሲሉ መፈናቀል ላይ መሆናቸውን ገልጠዋል። አርሶ አደሮቹ የተፈናቀሉት ከሶስት ሳምንታት አስቀድሞ በወረዳው ከሰላሳ በላይ ሲቪሎች በታጠቁ ግለሰቦች በአሰቃቂ ሁኔታ መገደላቸውን ተከትሎ ነውም ተብሏል። ጉዳያችንን ለክልሉ መንግስት ብናሳውቅም ችላ ተብለናል ሲሉ አርሶ አደሮቹ ገልጠዋል። አሁን ለችግር መጋለጣቸውንም ለአሜሪካ ድምፅ አስረድተዋል። የተፈናቀሉ ዜጎች ለበረታ እንግልት መጋለጣቸውን ያመለከተው የካምባታ ጠንባሮ ዞን በበኩሉ ለተጎጂዎች መፍትሄ እየፈለገ መሆኑን አስታውቋል። ዩናታን ዘብዲዮስ ከዋሳ ዝርዝሩን አድርሶናል። አቶ ዴቪስ አዳሮ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠንባሮ ዞን ከመጡ ዜጎች ውስጥ አንዱ ሲሆኑ ጥቃቱ ከ2004 ዓመት ምርት ጀምሮ እንደከፋባቸው ተናግሯል። ከዛሬ ነገ ለውጥ መጣል ብንል ብናስብም ጥቃቱና ግድያው የባሰብን ስለመጣ ያፈረነውን ጥሪት ሜዳ ላይ በትነን ተሰዳናል ብሏል። ምሄሊክ በሚባሉ ማን እንደሚያነሳሳቸው በየት እንዴት እንደሚሆኑ ባልታወቀው ሁኔታ ነፍስ እያጠፉ ነበር። ከዛም ሁለት ሺ ዘጠኝና ሁለት ሺህ አስር የተደራጁ ዘራፊዎች እንደፈለጉ ነፍስ እያረዱ ማረድ ብቻ አይደለም፣ እየቀጠቀጡ እጅና እግር እየቆረጡ፣ ደሜ በጃርካን እየቀጡ ብዙ በደል ሲያደርሱብን ያለውን ንብረቶቻችንን ጥልን አካባቢውን ሊያከርበት ይመከናል። አቶ ደቢሳ በጥቃቱ ከተፈናቀሎት መካከል ህጻናትን ጨምሮ በተለያዩ ጊዜያት የቤተሰብ አባላት አሰቃቂ ግድያና ወንጀል ተፈጽሞባቸዋል ነው ያሉት። በየስፍራው ተበትነን ችግር ላይ ወድቀናል ብለው አሁን እዚያው በቀሩ ወገኖቻቸው ላይ ግድያና አሰቃቂ ጥቃት መቀጠሉን ተናግሯል። ሀምስት አካባቢ ነው። ብዙዎች አሁን አካል ጎደሎ ሆኖ ሆስፒታል ያለው አሉ፣ በክራንች የሚሄደው አሉ። አሁን በቅርቡ እንትን ካሉ ሰዎች ምናልባት የሞቱ አይሞቱ መረጃ ያለኝም ጅማ የስራ ሆስፒታል እየታከሙ አለው አሉ፣ በስትሬቸር ሚሄዱ አሉ። ሁኔታውን እኔዞ ምንጨብጠውለንም ሁለት ሰው እንዳለ ይዞ ሄዶ የት ገሎ ይታሉ ምናሉ አይታወቅም። ሌሎች አስከሬን በመንገድ ተገኝቶ ይመጣም አለ እና ዞኑ ተከታትሎ አስመጣቸው እስከ ሆሳና ተከታትሎ አመጣቸው አሉ እስከ አስራ አንድ ሰዎች መንግስት ችላ እንዳላቸውና የተሰጣቸው ድጋፍ በቂ አለመሆኑም ተናግሯል። እስካሁን ድረስ መንግስትን አቤት እያለን ነው። እስካሁን የተደረገልን ነገር ሁለት ጊዜ ቀለብ ተሰጥቷል። ይኸው አምስተኛው ነው። ከመስከረም ጀምሮ ሁለት ጊዜ ነው ቀለብ የተሰጠን። እስካሁን የተደረገልን ያው ነው። ቀደም ብሎ ከተፈናቀሉ አርሶ አደሮች ይልቅ አሁን ተፈናቅለው የሚመጡ ዜጎች ቁጥር በእጥፍ እንደሚበልጥ ተናገሩት ደግሞ አቶ ሰለሞን መንካቶ ናቸው። ከአስራ ሁለት ሺህ በላይ አባወራዎች መፈናቀላቸውን ተናግረው አሁንም በርካታ ህዝብ እየተፈናቀለ መሆኑን ገልጸዋል። ከቤተሰብ ጋር ከአስራ ሁለት ሺህ በላይ ነው። ከአስራ ሁለት ሺህ አባወራ በላይ አሁንም ቢሆን መንገድ ላይ የቀራ ወልግዴ የት የት ተንቀራቶ እየተቸገረ እየመጣ ያለ ዞን ይገብቶ እየተመዘገበ ያለ ሰው ማአት ሰው ነው መንገድ ዳር ተደራጀ የታጠቀ ኃይል ጥቃት እንደሚያደርስባቸው ነው የተናገሩትም። እዛ ዙሪያ ያሉ አርብቶ አደር የሚባሉ እንግዲህ አድራሻ የሌላቸው ጫካ ለጫካ የሚዞሩ ትጥቅ ያላቸው፣ እኛ እንግዲህ ምንም ትጥቅ የሌለን ህዝብ ነን። መንግስት እንግዲህ መሬት ሰጥቶን ሰርተን ለመላሆን ነው መንግስት ባመጣው ፕሮግራም እንግዲህ ሰፈራ የሄድ ነው። በቅርቡም ተገድለው የተገኙ ሰዎች አስክሬን ከከፋ ዞን ወደ ከምባታ ጠምባሮ ዞን መጥቶ መቅበራቸውን ተናግረዋል። ዘንባባ ከሚባል ቀበሌ ነው የሰው የሞተው። እንግዲህ እስካሁን ሬሳውም ያልተገኘበት ሁኔታ ነው ያለው። እስከ ዞን ድረስ ደግሞ ዘጠኝ ሬሳ ተችኖ መጥቷል። እንገጫ ወደሚባል ወረዳም ያው ሶስት ሬሳ ገብቷል። አስራ ሁለት ሬሳ እስከዚህ ድረስ ተችኖ ነው የመጣው። እንግዲህ ቤት ማ እዛ አካባቢ ያሉ ሰዎች እርዳታ አድርገው ሬሳው ተችኖ የመጣበት ሁኔታ ሁሉ ነበር። የተፈናቀሉ ዜጎች በግብርና ሰፈራ ፕሮግራም ከአስራ አምስት ዓመታት በፊት ከካምባታ ጠንባሮ ዞን ወደ ከፋ ዞን ደቻ ወረዳ የደቡብ ክልል መንግስት እንዳሰፈራቸውም አርሶ አደሮች ገልጸዋል። የከንባታ ጠንባሮ ዞን አስተዳዳሪ ዶክተር ታክለ ነጫ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከንባታ ጠንባሮ ዞን የመጡና የተመዘገቡ አርሶ አድሮች ቁጥር ሀያ ሺህ አንድ መቶ አርባ ነው ብሏል። ከሁለት ሺህ አምስት ጀምሮ በዛ በምኖርበት አካባቢ ጥቃት የደረሰባቸው በየጊዜው ሰው ይሞትባቸው እንደነበረ ይገልጻሉ። ይህንኑ ደግሞ ለሚመለከተው አካል እንዳሳወቁ እና ምንም ምላሽ እንዳልተሰጣቸው አመልክተዋል። በተለይ ደግሞ ባለፈው መስከረም ወር ላይ በርካታ ሰዎች ስለሞቱባቸው በዚህ ደንግጠው ከዛ አካባቢ ተፈናቅሎ መጥቷል። አሁን ደግሞ በቅርቡ ከአስራ አምስት ቀን በፊት በርካታ ሰዎች በተለይ በአካል እጅ አይቻለው፣ ከዛም ዘጠኝ ሬሳ ተጭኖ መጥቶ ተቀብዬ እዚህ አስቀብረናል። ይሁን እንጂ አሁንም ጥቃቱ የደረሰ ስለሆነ በየቀኑ አርሶ አደሮች ይፈናቀላሉ። አሁን እየተፈናቀሉ ያሉ ዜጎች ቁጥር እስከ 30 ሺህ ይደርሳል ተብሎ ይገመታል ነው ያሉትም። በወረዳው በተፈጸመው ጥቃት እስካሁን ከ30 በላይ ሰዎች መሞታቸውንም ዶክተር ታከለ ተናግረዋል። ቀደም ሲል ተመዝግቦ ያለው 21 ነው። በመጀመሪያ ዙር ጥቃት ማለት ነው። መስከረም ጥቃትን መሰረት ያደረገ አሁን ግን ሁለተኛ ዙር ጥቃቱ በጣም የከፋ ስለነበረ በቀን ሶስት መኪና በታች የገባበት ጊዜ በቀን እዚያ አምስትም ስድስትም የገባበት ጊዜ ያለ አሁን ቁጥሩም በወል በጃላ ያስኩም እንግዲህ ከመጀመሪያው ከገባው ሃያ ሺህ ይበልጣል የምል ነገር ነው ያለኝ። በእኔ ግምገማ የዞኑ መንግስት የተፈናቃይ ዜጎችን ስቃይ ለመቀነስ ጥረት ያደረገ መሆኑን ጠቁሟል። የእኛን ተወላጆች ለማንቀሳቀስ ሞክረናል። በዞን ደረጃም የተወሰነ አንድ ሁለት ሚሊዮን የባጀት ችግርም ስላለ አንድ ሁለት ሚሊዮን ያዝነው አለ። ደቡብ አፍሪካም አንድ ሶስት ሚሊዮን ድጋፍ ሰጥቶናል። የዞኑ ተወላጆች ሌሎች አካባቢም እየተንቀሳቀስን ነው። እንግዲህ በእኛ በኩል ቁጭ ብለን እያየን አለ። መንግስትንም እየቀሰቀስን ነው። በተለይ የክልሉ መንግስት አፋታኝ ምላሽ እንዲሰጥ አቤቱታችንን አቅርበናል። መንግስትም ቃል ገብቶልናል ምላሽ እንደሚሰጥ። በሌላ በኩል የከፋ ዞን አስተዳዳሪ አቶ ማስረሻ በላቸው በበኩላቸው የተፈናቀሉ ዜጎች ቁጥር ከአራት ሺህ ሁለት መቶ አይዘልም ይላሉ አራት ሺ ሁለት መቶ አካባቢ ነው። ይህ ሀያት ምናልባት ሊለያይ ይችላል። በእኛ በኩል ያለው ይሄን ነው የሚያሳየው። ግን ተፈናቅለው ወደዚህ የመጡት እስካሁን የተመዘገቡት ወደ ሀያ አንድ ሺህ ይጠጋሉ ተባለው። እሱ እንግዲህ በእኛ በኩል እውቅና ያለው ምክንያቱም በሰፈራ የመጡ ሰዎች ምን ያክል ሰው እንደመጣ ምን ያክል በየትኛው አመተ ምህረት ምን ያክል ሰው እንደገባ ይታወቃል። ያኔ በግብርና ስራ ምክንያት በዛ ፕሮግራም የመጡ አባ ወራዎች አራት ሺህ ሁለት መቶ ነበሩ ማለት ነው። አይደለም ከዛ በላይ ናቸው። ጥቃት አድራሾችን በህግ ጥላ ስር ለማዋል ጥረት እየተደረገ ነው ብለዋል። አቅማችን በላይ በመሆኑ ከክልሉ መንግስት ጋር በመነጋገር የፀጥታ አካል በአሁኑ ሰዓት በጋራ በቦታው እየጠበቁ ያሉበት ሁኔታ አለ። ልዩ ኃይል ፖሊስ አለ፣ ከመከላከያ ሰራዊት እንዲሁም የተወሰኑ አካላት አሉ፣ መደበኛ ፖሊስ ሰራዊት አለ፣ የአካባቢ ሚሊሻ አለ። ከእነሱ ጋር ሁነን አደጋውን ለመቀነስ ጥረት እየተደረገ ያለበት ሁኔታ ነው ያለውና ወንጀለኞችን በሚመለከት ከዚህ በፊት ዘርፎና ሰው ገለው የሚሄዱትን ተከታትለን ተዘቡበት ገፍተን ለህግ እናቀርባለን። ተፈናቅለው በየመንገዱና በየቤተ ክርስቲያኑ ከተጠለሉት በተጨማሪ በዴቻ ወረዳ በሶስት ቦታ አምስት መቶ ሀምሳ አባወራ ሙከራዎች ሰብአዊ ድጋፍና መሠረታዊ አገልግሎት በማያገኙበት ባልተመቻቸ ሁኔታ ውስጥ ተጠልለው ይገኛሉ። ለአሜሪካ ድምፅ ራዲዮ የዮናታን ዘብጂዮስ ሐዋሳም እናመሰግናለን። በሆሮ ጉድሩ ወለጋ ሻምቡ ከተማ በጠቅላይ ማዘዣ ማዕከል ተይዛ ለስድስት ቀናት እስር ላይ የቆየችው ጫልቱ ታከለው ከእስር መለቀቋ ተዘግቧል። በተያያዘ ዜና ባለፈው ማክሰኞ ለጥያቄ ከተወሰደ ጥቂት ቆይቷ በኋላ መለቀቋ በጊዜው የተዘገበው የጫልቱ ወንድም ሰኝ ታከለ ግን ዛሬ አመሻሹ ላይ ታስሯል። በምዕራብ ወለጋ ዞንና አካባቢው ሰሞኑን ተከስቶ ከነበረው ያለመረጋጋት ችግር ጋር በተያያዘ የተጠረጠሩ ሰዎች በቁጥጥር ስር እየዋሉ መሆናቸውን የዞኑ አስተዳዳሪ ለአሜሪካ ድምፅ ተናግረዋል። የሆሮ ጉድሩ እና ምስራቅ ወለጋ ዞን አመራሮችን ለማግኘት ያደረገው ጥረት ለጊዜው ያለመሳካቱን ጠቅሶ ናኮር መልካ ከነቀምቴ ያጠናቀረው ዘገባ ዝርዝሩን ይዟል። በሆሮ ጉድሮ ወለጋ ሻምቡ ከተማ በዞኑ ማዘዣ ማዕከል ተይዛ ለስድስት ቀናት እስር ላይ የቆየችው ጫልቱ ታከለ መፈታቷን ለአሜሪካ ድምፅ ተናግራለች ጫልቱ ከእስር የተፈታቸው ትናንትና ከቀኑ 11 ሰዓት ተኩል ላይ መሆኑንም ተናግራለች። ሌሎች ከእርሷ ጋር ታስረው የነበሩ ግለሰቦች እስካሁን እንዳልተፈቱ ገልጻ፣ ሌሎች ዘጠኝ ሰዎችም ሰቀላ ከሚባል ከተማ ተይዘው በመምጣት ትናንት በሻምቡ መታሰራቸውን ገልጻለች። ለምን እንደታሰረችም ጫልቱ እንዲህ ብላለች። ለአካባቢው አዲስ ሰው በመሆኔ እና በአልባልታ ነበር የታሰርኩት። አሁን ደግሞ ጫልቱ ብትፈታም የጫልቱ ወንድም ሰኝ ታከለ ዛሬ አመሻሹን በማዘዣ ማዕከሉ ቁጥጥር ስር መዋሉን ጫልቱ ተናግራለች። በነቀምቴ ከተማም ማዘዣ ማዕከሉ ሰዎችን በቁጥጥር ስር መዋሉን ቀጥሏል ሲሉ ገለታ እያኑ የተባሉ የከተማው ነዋሪ ለቪኦኤ ተናግረዋል። በግል ስራቸው የሚተዳደሩ አቶ ደገፈ በየነ ከትናንት በስቲያ ቁጥጥር ስር መዋላቸውን እና አቶ አበበ ማሞ የሚባሉ የአገር ሽማግሌ ትናንትና መያዛቸውን ገልጸዋል። ባለፈው ሳምንት የታሰሩ በርካታ ግለሰቦችም እንዳልተለቀቁና ወደ ሌላ ቦታ እንዲዘዋወሩ መደረጋቸውን ተናግረዋል። በተመሳሳይ ዜና በጊምቢ ከተማም ሰዎችን ማሰር እንደቀጠለ ነው ሲሉ የከተማው ነዋሪ አቶ ጋሪ ቀልቤሳ ተናግረዋል። ከታሰሩ ሰዎች መካከል የምዕራብ ወለጋ ዞን አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ተፈኒ መኮንን፣ የጤና ጽህፈት ቤት ኃላፊ አቶ ፍቅሩ፣ የከተማው ውሃ አገልግሎት ስራ አስኪያጅ አቶ ጉዲና ኮሉ እና ሌሎችም ሁለት የመንግስት ሰራተኞች ትናንትናና ዛሬ መታሰራቸውን አቶ ጋር ተናግረዋል። በየቀኑ ሰዎች እየተያዙ ነው። ትናንት ሁለት ሰዎች ተይዘዋል። ለምሳሌ የሴናን ግሮሰሪ ባለቤት አቶ ንጋቱ ብራቱን መኖሪያ ቤት ከፈተሹ በኋላ ይዘዋ፣ ደራርቱ ብራቱም ተይዛለች። ዛሬ ደግሞ ከነጋዴዎች መካከል አቶ ሞሲሳ ሊሙ፣ የመብራት ኃይል ሰራተኛው አቶ እሳያስ ሙሉጌታ ፈቃዱ ቢረሳ እና ምልኬሳ ቤኛ የሚባሉ ልብስ ሰፊዎችም በማዘጃ ማዕከሉ ተይዘዋል። አባገዳ ግርማ የተባሉ ግለሰብን ጨምሮ ባለፈው ሳምንት የታሰሩ በርከት ያሉ ሰዎችም እስካሁን አለመለቀቃቸውን አቶ ጋሪ ገልጸዋል። ሰዎቹ እየታሰሩ ያሉት ለኦነግ ድጋፍ ታደርጋላችሁ ተብለው ተጠርጥረው ሳይሆን እንዳልቀረም አቶ ጋሪ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ገመቺስ ተመዝገን ሰዎች ለምን እየታሰሩ እንዳለ ገልጸውልኛል። ለምን ይመስላል? ሰዎች በዚህ ጊዜ በጥርጣሬ ሊያዙ ይችላሉ፣ በጥቆማ ሊያዙ ይችላሉ። ነገር ግን ምርመራ ተካሂዶባቸው ንጹሕ ከሆኑ ይለቀቃሉ፣ ጥፋተኛ ከሆኑ ደግሞ በሕግ የሚጠየቁ ይሆናል። የሆሮ ጉድሮ ወለጋ እና የምስራቅ ወለጋ ዞን አስተዳዳሪዎችን ለማግኘት ያደረግኩት ጥረት አልተሳካም። ባለፈው ሳምንት ግን የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ጋር ባደረግኩት ቃለ መጠይቅ ግለሰቦች በኅብረተሰቡ ጥቆማ ቁጥጥር ስር እየዋሉ እንደሚገኙ እና አስፈላጊው ማጣራት ከተደረገ በኋላ የተጠረጠሩበትን ወንጀል ያልፈጸሙ ይለቀቃሉ፣ የፈጸሙ ደግሞ በሕግ የሚጠየቁ ይሆናል ብለው መልሰው ነበር። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ማኮር መልካ ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ35 ያመለክታል። ዘገባዎች ቀርተውናል። ወደ ሁለተኛው አጋማሽ ግን ዘልቀናል። እንሸጋገር። የውጩ ባንክ ቤት ነበረ ቤት መኖሪያ ቤት የምጠቀመው አሁን በቁጥር ነው። አንሶ ሲመታው አልሰበራላቸው አላቸው እሰነ ነፍሱ ነው የተሸክሞት ሄዱት 80 ሺ ብር። እንደገና ደግሞ ይሄ ቆየት ብሎ የሚቀርብ ዘገባ ነው። የቴክኒክ እክል የገጠመን ይመስላል። አሁን ተከታዩን ዘገባ ላስተዋውቅ። በጅጅጋ፣ በደግሃቡር፣ በጎዴ፣ በቀብሪ ዳሃር በዋርዴርና በሌሎችም ትናንሽ የሶማሌ ክልል ከተሞች ከሐምሌ 28 2010 ዓመተ ምህረት አንስቶ ባሉት ቀናት በርካቶች የግድያ ድብደባ፣ ያስገድዶ መድፈር፣ ዘረፋና ውድመት ሰለባ ሆነዋል። እነኚህ ተጎጂዎች አሁን በምን ሁኔታ ላይ ይገኙ ይሆን? ክልሉና ሌሎች ኢትዮጵያውያንስ ምን እያደረጉላቸው ነው? የሚሉትን ጥያቄዎች ይዞ የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አጠናቅረዋል። የውጭው ባንክ ቤት ነበረኝ። የቤት መኖሪያ ቤት የምጠቀመው አሁን በቁጥር ነው አንሶ ሲመጣ አልሰበራላቸው እሰነ ነፍሱን የተሸክሞት ሄዱት። ሰማንያ ሺህ ብር እንደገና ደግሞ ያው ቤቱን አከፈከፉት፣ ቤቱን አቃጠሉት፣ ንብረቱን የሚያወዝ የተወሰደ ወሰዱት፣ የተረፋቸው አቃጠሉት። እና ባለቤቴም ያው አቃጠሉብኝ። የሞት ሞቴ ነው በቃ። ይሄን ውስጥ ልብሴ ነው በቃ፣ ውስጥ ልብሴ የተሸፋፍኝ የወጣሁ በቃ፣ ምንም ነገር እያሉ የወጣሁ ነገር የለም፣ ባዶ እጄ ነው። ወይዘሮ ብርቱካን ተኮላ ይባላሉ። ትውልዳቸው አርሲ፣ እድገታቸውና ኑሯቸው ግን ጅጅጋ ከተማ ነበር። ሐምሌ 28 ቀን 2010 ዓ.ም ም በጅጅጋ ከተማ የአብዲ መሐመድ ዑመር ወይም በተለምዶ አብዲ ኢሌ ክልሉ አስተዳደር ስልጣኑን እንዲለቅ የክልሉ ፖለቲከኞች መጠየቃቸውን ተከትሎ በክልሉ የተለያዩ ከተሞች ላይ የግድያ ድብደባ፣ አስገድዶ መድፈር፣ ዘረፋና ንብረት ውድመት ጉዳት ከደረሰባቸው ነዋሪዎች አንዷ ናቸው። ወይዘሮዋ አሁን ልጃቸውን ይዘው ሸሽተው ድሬዳዋ የመጡ ሲሆን የፔርሙዝ ቡና በየመንገዱ በማዞር የዕለት ኩርሳቸውን ይሸፍናሉ። የዘጠኝ ዓመት ልጃቸውንም ያስተምራሉ። ያ ጥቃት ከደረሰ አምስት ወር አልፎታል። በክልሉ የነበረው አለመረጋጋት አሁን መልክ ይዟል። ቀደም ባሉት ዓመታት በተለያዩ ሚዲያዎች በዲሞክራሲ አቀንቃኝነታቸው የሚታወቁት አቶ ሙስጠፌ ኦመር የክልሉ ምክትል ርዕሰ መስተዳድርነት ስልጣን ይዘው ክልሉን ማስተዳደር ከጀመሩም እንዲሁ አምስት ወር ሆነ። በዚህ ጊዜ ውስጥ ተጎጂዎችን ከማቋቋም አንጻር ምን ተደርጓል የሚለውን ጠይቀን ነበር። መኪናና ትላልቅ ንብረት የተወሰደባቸው በከፊልም ሆነ በሙሉ የተመለሰላቸው በርካቶች እንደሆኑ ይናገራል። ሆኖም ቤት ንብረታቸው ወይም የንግድ ተቋሞቻቸው የወደሙባቸው እንዲሁም የቤት ዕቃ የተዘረፈባቸው ብዙዎቹ ምንም እንዳልተመለስላቸው፣ በአጠቃላይ እንዲቋቋሙ በማድረግ ረገድ በቂ ድጋፍ እንዳልተደረገላቸው ይናገራሉ። ግለሰቦች እና እንዲሁም ማህበራት ናቸው መሰለኝ። በተለያዩ አጋጣሚዎች ቤተክርስቲያን ውስጥ ተቀልለው ለነበሩት ሰዎች እንዲሁም ደግሞ በየቤታቸው ያሉት ሰዎች አግኝተው አድሬስ ለማድረግ ና ሂውማኒቴሪያን የሆነውን ኒድ ለማሟላት ጥረት አድርገዋል። ምንም አይነት የመልሶ ማቋቋም እርዳታ እየተደረገ አልነበር። በዚህ ረገድ የአካባቢው ተወላጆች በጊዜያዊነት ያቋቋሙት ኮሚቴ ብዙ ነገር እንዳደረገ ነው የሚነገረው። የኮሚቴው አስተባባሪ የሆኑት ዶክተር አህመድ ይናገራሉ። በጣም ለተጎዱት ሁሉንም ማድረስ አልቻልንም። ለሁሉም መርዳት አልቻልንም። ተረጂዎቹ ብዙ ናቸው፣ ግን በጣም የተጎዱትን ምንም የዕለት ጉርሻ የሌላቸውን ጠዋሪ የሚያጡ ንብረታቸውን የሚያጡ ለይተን ጅጅጋ ላይ ወደ መቶ ሰላሳ ሰባት እርዳታ የሚያስፈልጋቸውን ለሁለት ዙር እርዳታ ሰጠናቸው። በጋቡር ላይም እንደዚሁ ስልሳ አምስት ተረጂዎችን ለይተን እነሱንም ሁለት ዙር እርዳታ ሰጠን። በዛም አጋጣሚ በወቅቱ ዩኒቨርሲቲ ተማሪዎች የሚሄዱበት ወቅት ስለነበረ ዩኒቨርሲቲም ትምህርት የሚያቋርጡ የአካባቢ ተወላጆች ነበሩና ምክንያቱም ትራንስፖርት በማጣታቸው እነዛ ልጆች ወደሚሄዱበት ዩኒቨርሲቲ የትራንስፖርት ወጪያቸውን ሸፍነን እንደየርቀቱ ወጪያቸውን የሚችል አይነት እርዳታ አድርገንላቸው ትምህርታቸው እንዳይቋረጥ እና እንዲቀጥሉ አድርገናል። ተጨማሪም ያው የሐኪሞችም በዚህ ማህበራችን ውስጥ ስላሉ የተጎዱትንም ሕክምና አዲስ አበባ ላይ ድረስ መጥተው እንዲታከሙም ጅጅጋ ላይም ሕክምናም እንዲደረግላቸው የሚያስፈልጋቸውን ድጋፍ ሙሉ እያረግንላቸውን ያለ ነው። ከችግሩ ስፋት አንጻር የተደረገው ድጋፍ በቂ እንዳልሆነ የሚናገሩት ዶክተር አህመድ ወደፊት ከክልሉ መንግስት ጋር በመተባበር በቀጣይ ማድማሳቸውን ለማስፋት ጥረት እንደሚያደርጉ ተናግረዋል። አዎ እነዚህ ሰዎች ድጋፍ ያስፈልጋቸዋል። ያንን ድጋፍ እንዴት አድርገው ማግኘት ይችላሉ? ምክንያቱም እኛ እንዲሁ በ በቮለንተሪ የተቋቋምን ሰዎች ነን። የግል ስራችን አለን፣ የመንግስት ሰራተኞች አለን። እንደ ማህበሩም የተቋቋሙ ነው። ለአጭር ጊዜ ነው እነዚህ ህብረተሰቦች ከችግራቸው እንዲላጠቁ ወደፊት ሊሆን የሚችለው ያው የክልሉ ነዋሪዎች እስከሆኑ ድረስ የክልሉ መንግስትም ኃላፊነቱን ወስዶ እነሱን ከችግር እንዲላቀቁና ወደ መኖር የሚችሉበትን ሊረዳቸው የሚችልበትን መንገድ አብረን እናመቻችተን ያንን መንገድ ወደፊት የምንቀጥልበት ይመስለናል። እኛ እንደ ኮሚቴ ግን አሁንም እያደረግን ያለ ነው። የተወሰኑ ገንዘብ የማሰባሰቢያ ፕሮጀክቶችን ለመስራት እቅድ አለን። በሚቀጥሉት ሶስት እና ወራቶች ያንን ገንዘብ እንደገና አሰባስበን ካገኘን ተጨማሪ ገንዘብ ብናገኝ ደግሞ ለእነሱን ለመርዳት፣ ይህንንም እንግዲህ የኔን መግለጫ እየሰሙ ያሉ ወገኖቻችንም ፈቃደኛ ከሆኑ የባንክ አካውንትም አለን። ያንን የባንክ አካውንታችንም በየባንክም አለ በፌስቡካችን ላይም አለ። እሱን አይተው እርዳታ ቢያደርጉላቸው ወገኖቻችንን እንረዳለን የሚል እንድምታ አለኝ። በዚህ ሂደት የክልሉ መንግስት ምን እያደረገ ነው ስንል በበጎ አድራጎትና አጋሮች ትብብር የፕሬዚዳንቱ አማካሪ የሆኑትን ዶክተር ታጁዲን አህመድን ጠይቀናቸው ነበር። ክልሉ ከችግሩ ስፋት አንጻር መልሶ የማቋቋም ስራዎች እንዳልጀመረ እና እስከዚያው ግን ተጎጂዎችን በልዩ ልዩ መንገዶች እየደገፈ መሆኑን ይናገራሉ። አስር ሚሊዮን ብር የሚሆን ተሰጥቷል። በተለያየ ሁኔታ ለተለያየ ህዝቦች ማለት ነው። ለምሳሌ አንድ ጊዜ አራት ሚሊዮን እንደወጣ ወጣ ቃለው። ከዛ በኋላ ምን ሆነ መሰለ፣ አንድ ጊዜ እርዳታ ማስጠጠት ሲጀምር ሌሎችም በየቤቷቸው የተደበቁ ነበሩ፣ እነሱም ደግሞ ይመጣሉ እና ትንሽ ለመለየት ማስቸግረውን ነበር። ግን በተለያየ ጊዜ ሁለት ሶስት ጊዜ እየተከፈለ ክፍያ አለ፣ እንደገና እየተወሰነበት ማለት ነው አሁን ቤተክርስቲያን ላይ ብቻ እየነበሩትን ስንረዳ እኛም እኮ ቤተክርስቲያኑ እየሸሸ ነው ያው የንጽህናም ችግር ስለነበረ እንጂ ቤታችንም አሁንም የለንም እያሉ የሚወጡ አሉ። በእርግጥ እንደገና ቅድም ምልህ ከኮሚቴው ጋር በቅርበት ለመስራት ሞክረናል። እየተሻለ መጠን ሰዎችን ለመለየት ማለት ነው። ይሄ ነገር እርዳታው የሚገባቸውን ሰዎች ለመለየት እና በየጊዜው የተከፈሉ ክፍያዎች አሉ። እንደውም ባለፈው የመጀመሪያው የተደረገው እርዳታ በእርግጥ እንደውም ወደ ሁለት ሚሊዮን ብር የሚሆን መስከረም የአዲስ አመት ጊዜ ላይ አዲስ አመት የሚያከብሩበት ከብቶች ሁሉ ቀርቦላቸዋል። ያው ሁሉ ነገር ይተካል ብለን ሳይሆን አትሊስት ሆፕ እንዲኖራቸው ከሚለው አንጻር ነው። አሁንም ክልሉ ያደረገው እርዳታ በቂ ነው የሚል ሀሳብ የለን። ክልሉ በአሁኑ ሰዓት በአጠቃላይ ከስድስት መቶ ሺህ በላይ ተፈናቃዮች እንዳሉበትና እነሱን በዘላቂነት የማቋቋም ኃላፊነት የሚጠበቅበት ከመሆኑ አንጻር የማቋቋሙ ስራ በአጭር ጊዜ የሚከናወን አይሆንም ይላሉ ዶክተር ታጆዲን። ያም ሆኖ ከተጎጂዎች የደረሳቸውን የውድመት መጠን ግምት 700 ሚሊዮን ገደማ እንደሆነና ይህንኑ የማረጋገጥ ስራ እየሰሩ መሆናቸውን ይናገራሉ። የጉዳቱ መጠን ከፍተኛ በመሆኑ ክልሉ ከፌዴራል የአደጋ ስጋት ስራ አመራር ኮሚሽንና ረጂ ድርጅቶች ጋር በመተባበር ሁሉንም የተፈናቀለው የክልሉን ተጎጂዎች ለማቋቋም ጥረት እያደረገ ነው ይላሉ ዶክተር ታጁዲን። አብዛኞቹ ተጎጂዎች በብሔራቸው ሶማሌ ስላልሆኑ ከሐምሌ 28ቱ ጥቃት ባሻገር አስቀድሞም እንደ ክልሉ ነዋሪ መብታችን ተጠብቆ አይደለም ስንኖር የነበረው ይላሉ። በዚህ ረገድ ክልሉ በቀበሌና ከተማ አስተዳደር ደረጃ የሌላ ብሔር ተወላጆች በአስፈጻሚነት እንዲሳተፉ እየተደረገ መሆኑንና ወደፊትም በስራ ድል ፈጠራ ጭምር ለመደገፍ እንደሚያስቡ ነው የፕሬዝዳንቱ አማካሪ ዶክተር ታጆዲን የሚናገሩት። ችግሩ ለመቅረፍና ወደ ድሮ ለመመለስ ጊዜ እንደሚፈልግ ሁሉም የሚናገሩት ነው። መጀመሪያ የጠቀስናቸው ናቸው ወይዘሮ ብርቱካን ወደ ጅጅጋ መመለስ አይፈልጉም። ምክንያታቸው ደግሞ ተመሳሳይ ችግር ላለመደገሙ የዋስትና ጦት ነው። በዚህ ረገድ የክልሉ መንግስት ያ ጥፋት እንዳይደገም እየሰራው ነው ይላል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጉሌድ አሊ የክልሉ ጸጥታ ኃይል ብቃትና ሕግ አክባሪነት ጥያቄ ውስጥ የሚገባ ከሆነ ተጎጂው በክልሉ ያሉ ሌሎች ብሔረሰቦች ብቻ ሳይሆኑ ክልሉ ራሱ በመሆኑ ትኩረት ተሰጥቶት እየተሰራበት ነው ብለዋል። በአሁኑ ሰዓት የሕግ የበላይነትን ከማረጋገጥ አንጻር ከበላይ አመራሮች ጀምሮ ስራዎች እየተሰሩ መሆኑን አቶ አሊ ይናገራሉ። ለፖሊስ አመራሮች ሁለት ወር የፈጀ ግምገማን ያካተተ ስልጠና የተሰጠ ሲሆን ጥፋት ያለባቸው ላይም እርምጃ እየተወሰደ ነው ብለዋል። አሁን የከተማዋን ጸጥታ የማስከበሩን ስራ እየሰራ ያለውም ልዩ ሀይሉ ሳይሆን የክልሉ ፖሊስ ነው ብለዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮለኝ ድሬዳዋ። አዲስ ቸኮል ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና አዲሱ አበበንን። አሁን ወደ ራዲዮ መጽሔት ወግ ነው የምንሸጋገረው። በተከታታይ በራዲዮ መጽሔት ያልነው ርዕስ ነው። በወታደራዊ የደርግ ስርዓት የነበረው የደህንነት አሰራር ምን ይመስል ነበር በሚል ኦታዋ ካናዳ ነዋሪ ከሆኑ አንድ የቀድሞ ከፍተኛ የደህንነት ባለሥልጣን ጋር እንዳልኩት በራዲዮ መጽሔት የተጀመረ ተከታታይ ወግ ነው። ቀጣዩ እንግዲህ በምሽቱም ቅንብራችን ታዲያ ከትናንት በስቲያ እሑድ ቀደም ብሎ አዲሱ እንደጠቆመው በራዲዮ መጽሔት ደርግን የተከተለውን የኢህአዴግንና በሽግግር ላይ ያለውን አዲስ አስተዳደር ያለፉ ጥቂት ወራት አሰራሮች፣ ይዞታና ቀጣይ ገጾችም መልከት ወደሚያደርገው እንሻገራለን። እንግዳችን አቶ ጌታቸው ተፈራ በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳትና የጽህፈት ቤት ኃላፊ ነበሩ። የያኔው ደህንነት አሰራር ምን ይመስል እንደነበር በቀጥታና በዝርዝር ያወያዩን። አቶ ጌታቸው በሁዱ ቃለ ምልሳችን መገባደጃ ያነሳንላቸው ጥያቄ በደርግና በቀድሞቹ አማጽያን በወቅቱ የነበረውን ትግልና ውጊያ ውጤቱን ሊለውጥ ይችል የነበረ የደህንነት አሰራር ነበር ወይ ወደሚል ጭብጥ እያመራን ነበር። ወደዚያው እንውሰዳቸው። አቶ ጌታቸው በብዙ መቶ ሺዎች ያለቁበት ጦርነት እንደመሆኑ ዛሬ ሁለት የሆኑትን ሀገሮች ኢኮኖሚ ያድቋል ማህበራዊ ግንኙነቶችን አውቋል። በሰላሳ ዓመት ውስጥ መጠኑ መግለጽ ከሚችለው በላይ እንደመሆኑ በግሎ በተለይ ደግሞ በደህንነቱ ሲሰራ እንደነበረ ሰው ሲያዩ፣ ሌላ አማራጭ ሌላ መንገድ ሊሞከር ይችል ነበር ይላሉ። ይሄ ሁሉ ጥፋት ሊድን ይችል ነበር ወይ ይቻል ነበር? ይሄ እኮ ነው በደህንነት እይታ ስትመለከት ተደርገው የነበሩ ነገሮች ይሄ ዩኒላትራሊ የምትወስዳቸው እርምጃዎች የፈለግከው ግብ ላይ ሊያደርስህ አለመቻሉ የመረጃ አሰስመንቱ ቁጭ አድርጎ አሳይቷል። ያልወጣ የዘመቻ ስም አልነበረም፣ ያልፈሰሰ ሪሶርስ አልነበረም። የሰው ኃይልም በማቴሪያል ማስቤቱ በዚህ ሁሉ ሂደት ግን ሄደን ያገኘነው ነገር አንዳችም አልነበረም መጨረሻ ላይ በሰላም ሂደት አማራጭ ካልሄድን በስተቀረ ችግሩ በጣም አደገኛ የሆነ ወደማንፈልገው አቅጣጫ እየመጣ ስለሆነ የደህንነቱ አሰስመንት ውጤት ይሄ ነው በሚል ተሰርቶ የቀረበ ሪፖርት አለ። በተለይ ከሪፐብሊኩ ምስረታ በፊት እነዚህ እስከ ዛሬ ድረስ ሲደረጉ የነበሩ ግንኙነቶች በሚገባ ግብረ ኃይል ተቋቁሞ ተሰርቶ ወደ አራት ቮሊዩም የሚሆን የኢንቴሊጀንስ ውጤት ለመንግስት ቀርቦ በዚህ ውጤት መሰረት እነዚህ ኃይላት ተካተው የእነሱም የጋራ ሀሳብ ታክሎበት የኢትዮጵያን ችግር ሊፈታ የሚችል መሆን አለበት በሚል እርምጃ ተወስዶ የቀረበ ነገር ነበር። ያ አልሆነም። ሁለተኛ ሰላማዊ ድርድሩን የመቀበል አቅጣጫ ቢኖር ኖሮ እርምጃዎች ተወስደው ሰላማዊ ጥረቱ ቢቀጥል ኖሮ ችግሩን በፌዴሬሽን ለመጨረስ የሚቻልበት እድል በስፋት በስፋት ነበረ። የመጨረሻው ድርድር ለንደን ላይ የተካሄደው ባለቀ ሰዓት የተደረገ የሚመስል አሁን ሁለት ዓመት ሊሆናቸው ነው። አቶ ተስፋዬ ድንቃ መጽሐፋቸው ላይ የተወሰኑ ነገሮችን አንስተዋል። እስከዚያ ድረስ ብዙ አልተነገረም። ማ ምን አደረገ? ለይስሙን ላይ የተካሄደ እስኪመስል ድረስ ነው የሚታየውና፣ እስኪ የሚያውቁትን ያጋሩን ዛሬ በይፋ ያልተሰሙ ሁኔታው በዚህ መልኩ ነበር የተጀመረው፣ በዚህ መልኩ ነው የተጠናቀቀው የሚሉን ካለ ቀድሞም ድርድር አልተካሄደም ነው የሚባለው እና እሱን እስቲ ያኛው ድርድር በሚደረግበት ሰዓት ላይ እኔ በቦታው አልነበርኩም። ግን ከዛ በፊት በተለያዩ ኃይሎች አማካኝነት ችግሩን በሰላም ጨርሱ፣ ይህን ካልጨረሳችሁ ሁኔታው አሳሳቢ ነው የሚል ወዳጅነን በሚሉ አገሮችም አማካኝነት ተደጋጋሚ መልእክት ወደ ኢትዮጵያ ይመጣ እንደነበር አካል ነው። አደራዳሪም ሆነው የነበሩ ኃይሎች እንደውም የነበረው ፕሮፖዛል የኢትዮጵያ ሰራተኞች ፓርቲም እንደ አንድ አካል ተቃዋሚዎችም እንደሌላ ሆነው በጋራ በሚደረስበት ስምምነት መሰረት በምርጫ ሂደት የኢትዮጵያ ሁኔታ በዚህ መልኩ በሰላም ይደመደማል የሚል ተደጋጋሚ መልእክት ይዞ ይመጡ የነበረ ዴሌጌሽን እንደነበረ አስታውሳለሁ። ይሄ የአሜሪካንንም መንግስት ጭምር እንትን ይላል። ሁለት ሶስት ዴሌጌሽን በተደጋጋሚ ይመጣ ነበረ። ይሄ ሁኔታ በዚህ ላይ እንዳለ በኢትዮጵያ በኩል ሁኔታዎችን የማመቻቸት ነገር እየተወሰዱ ነበር። አሁን የጠቀስካቸው የጠቅላይ ሚኒስትር ተስፋዬ ዲንቃም ጠቅላይ ሚኒስትር የመሆን ሁኔታ እነዛን ሁኔታዎች ለማመቻቸት የተወሰዱ ቅድመ ሁኔታዎች ነበሩ። ሌሎች ሌሎችም እርምጃዎች እንደዛ የቅይጥ ኢኮኖሚ ሁኔታ ቀደም ሲል የተወረሱ የነበሩትን እንትኖች፣ የማምረቻ ድርጅቶች እነዛን ሁሉ ካሳ የመክፈል ፍላጎት የማሳየት ሌሎች ሌሎችም ስራዎች ሁሉ የተሰሩና ግንኙነታችንን ከምዕራቡ ዓለም ጋራ ለማሻሻል የሚወሰዱ እርምጃዎች ነበሩ። ለዚህ ሁሉ ነገር ግን ምክንያት የሆነው ወደ ለንደኑ ቶክም እየተካሄደ ያለ ወታደራዊ የኃይል ሚዛኑ ልትገምተው ከምትችለው በጣ በጣም በሚገርም ሁኔታ ፋስትሊ ሌሎቹን እየጠቀመ የመምጣት ሁኔታ ላይ ነበር በፍጥነት። ስለዚህ የዛ ባላንሱን ያለመጠበቅ ሁኔታ አካባቢዎችን እየለቀቀ የመምጣት ጉዳይ እነሱም ደግሞ የነበራቸውን አድቫንቴጅ ስላዩ በሙሉ ኃይላቸው ተረባርበው ወደ መሀል ከተማው ላይ እየመጡ ሲመጡ የለንደኑ የሰላም ድርድር እንደዚሁ የተደረገ ፎርማል የሆነ ምንም ሰብስታንቲቭ የሆነ እንትን የማይገኝበት እንደነበረ ግልጽ ነው። አንድ ነገር ልንገርህ፣ እኔ እዚህ ባለሁበት ቦታ ላይ ለንደን ልኡኩ ከመጣ በኋላ ወደ ለንደን ሄጄ እዛ ላይ እንድገኝ ባለቃይ በኩል ተነግሮ ነበረ። ተስፋ በኩል የማልሄድበት ምክንያት ስለነበረ ከዛም በፊት ቀደም ብዬ አንድ ሁለቱን ስብሰባ ሰልካፈል የቀረቡበት ሁኔታ ስለነበረ ወደዛ አለመሄዴ ነግሬ፣ በአጭር ጊዜ ውስጥ ግን አንድ ሰው የነገረኝ መረጃ ስለነበረ ይህንን መረጃ ወደዛ ልኬ ነበር። እና ያ መረጃ ምን ነበር የሚለው የእናንተ ሰዎች ሚኒንግ የኢትዮጵያ መንግስት ማለት ነው። የእናንተ ሰዎች የሌሉበት ስብሰባ በመጠኑ እየተካሄደ ነው። አንዱም ወደ አስመራ፣ አንዱም ወደ አዲስ አበባ የሚገቡበት ጊዜ እየተመቻቸ ነው እና ሁለተኛ የመጨረሻ ሪፖርት ነው አታገኘኝም ብሎ አንድ ከኛ ጋር ይሰራ የነበረ ሰው ይህን ሪፖርት ሰጥቶኝ ስልኩን ዘጋ። ይህንን ኢንፎርሜሽን ደውዬ ስነግር አይ ከተወሰነ ሰዓት በፊት ጠቅላይ ሚኒስትር ተስፋይ ድንቃን አግኝቼ ነገሮች ደህና ይመስላሉ እየጠበቅን ነው ብሎኛለና እስቲ ላጣራ በሚል ይህን መልሰውልኝ። መጨረሻ ላይ እንደተባለው ግንኙነቱም ሳይደረግ ያው፣ አንዱም ወደ አዲስ አበባ፣ ሌላው ወደ አስመራ ሄደበት ሁኔታ ነው የተፈጠረው እና የለንደኑ ፒስ ቶክስ ኦብጄክቲቭ ድርድሩን ለማሳካት የነበረ ሳይሆን የተለያየ ጥቅም የነበራቸው ሰዎች ኃይሎች እነዛን ነገሮች ለማሟላት የተጠቀሙበት ሁኔታ እንደነበረ ነው ማቀው። አቶ ጌታቸው ለእርሶ የለንደኑ ስብሰባ ዋጋ እንደሌለው የኢትዮጵያ መንግስት ተወካዮች የሌሉበት ስብሰባ እየተካሄደ ነው፣ አንዱ አስመራ፣ አንዱ አዲስ አበባ እንደሚሄዱ ቀደም ብሎ የተወሰነ ጉዳይ ያለቀለት ጉዳይ ነው የሚለውን እርሶ እንዳገኙ ወደ ኮሎኔል ተስፋዬ ይሄን መረጃ አደረሱ። ኮሎኔል ተስፋዬ ደግሞ ግድ የለም ጠቅላይ ሚኒስትር ተስፋዬ ያሉበት ሁኔታ ስብሰባ እየተካሄደ ነው፣ እስቲ እናያለን ብለው ዝም አሉ። ይሄ ምን ነገር ያስታውሰኛል። ለአንዳንድ ሰዎች ኮሎኔል ተስፋዬ ያኔ ኢህአዴግን ካስወገደው ኃይል ከኢህአዴግ ወይም ከቲፒኤልኤፍ ጋር ይሰሩ ነበር የሚለውን ጥርጥር ያጎላዋል። ለምንድን ነው የእርስዎን መረጃ ያጣጣሉት? ማጣጣላ የሚለው ቃል ትክክል ከሆነ የተጠቀምኩበት ወይም በደንብ ያልተገነዘቡትና ቦታ ያልሰጡት አንድ ነገር ላስተካክል። እነ ጠቅላይ ሚኒስትር ተስፋዬ ዲንቃ ጋራ እየተነጋገሩ ነው ሳይሆን ጠቅላይ ሚኒስተር ተስፋዬ ዲንቃን አናግሬያቸው ግንኙነቱን ለማድረግ እየጠበቁ ናቸው። ይህን አጫውተውኛል እና አጣሪቼ እንትን አደርጋለሁ ነው ያሉ። ጠቅላይ ሚኒስተር ተስፋዬ ድንቃን ስለ ሁኔታው ቀደም ብዬ አናግሬያቸው እየጠበቅን ነው ብለውኛል እና ለአጣራ ነው ያሉ። እንግዲህ እሳቸው በሚያጣሩበት ዳና በሚገናኙበት መካከል ላይ የተፈጠረውን ነገር አላቅም። ይሄ ከሰዎቹ ጋራ ይሰሩ ነበረ የሚባለው ነገር እሱን መመለስ የሚችሉት በእውነት እሳቸው ናቸው የሚያውቁት፣ አይነር እሳቸው ናቸው ወይንም ወያኔዎች ናቸው። ግን ብዙ ጊዜ አንድ የሚባል ነገር አለ። አዲስ አበባ በገቡበት ሰዓት ላይ አብረዋቸው ታይተዋል። ቢሮ እየገቡ እየወጡ ነበረ። ከእነሱ ጋር እንደዚህ የሚባል ነገር እኔም ሰማለሁ። የተወሰነ ነገር እንደው ትንሽ ለሕሊና ፍርድ እንዲረዳ የሚሰማኝን ብናገር ደስ ይለኛል። አንዱ ግብርና ሚኒስቴር ላይ አንድ ሰው ብታስቀምጥ ወይንም ኢንዱስትሪ ሚኒስቴር ላይ አንድ ሰው ብታስቀምጥ፣ ከሙያ አኳያ አንድን ነገር በቀጥታ ፒካርጎ መስራት መሄድ ይችላል። አንዱ ደህንነትን በሚመለከት ግን ከብሔራዊ ደህንነት ጋር የተያያዘ በርካታ በቀላሉ እንደዚሁ ተነስተህ ልትወስደው የማትችል በርካታ ነገር አለ እና ሰዎቹ አዲስ እንደመሆናቸው መጠን ብዙውን ነገርም ለዛ ነገር ኤክስፖዘሩ ስለሌላቸው በግድ ሰውየውን ይዞ የመምጣትና የመጠቀም ነገር እንዳለ አንድ አስባለሁ። ሁለተኛ ቲፒኤልኤፍ ወደ አዲስ አበባ ከተማ ከመምጣቱ በፊት ተከታታይ መረጃዎች ይመጡ ነበር። እነዛ መረጃዎች ምን ነበር የሚጠቁሙት? ደርግን በሁለት እግሩ አቁሞ በእኛ ላይ ያንን የመሰለ ተከታታይ ዘመቻ እያደረገ የትግራይ ሕዝብ ያስጨፈጨፈ የአዲስ አበባ ከተማ ሕዝብ ነው። ይሄ ሕዝብ የዘር ባክቦን ሆኖ ብረት ድስት ሳይቀር ድንኳን ሳይቀር እያዋጣ በሶ እየሰጠ ቋንጫ እያደረገ ያስጨፈጨፈን ሕዝብ ነው። የመብራት መቋረጥ ምን እንደሆነ አቅም የውሃ መቋረጥ ምን እንደሆነ አቅም የእኛ ህዝብ የከፈለውን መስዋዕትነት ይከፍላታል በሚል የአዲስ አበባ ከተማን እንዳልነበር አድርጎ ለመደምደም ትልቅ እቅድ ላይ ነበር። ይሄ በመረጃ በተደጋጋሚ ይመጣ የነበረ ቬሪፋይ ለማድረግ ሞክረን በሞከርነው ሁሉ ቻናል በኩል ይጎርፍ የነበረ ነው። እንዲያውም ከአንዳንድ ወዳጅ ሀገሮች በተጨማሪ ይኸ ነገር እውነት መሆኑን የሚያረጋግጡ ተከታታይ መረጃዎች ነበሩ። እና አሁን መጨረሻ ላይ እነሱ ወደ አዲስ አበባ እየቀረቡ በመጡ ቁጥር ያንን ሚሽናቸውን የሚፈጽሙበትን ሁኔታ ስለነበረ ኮሎኔል ተስፋዬ ሌላ ቢቀር ከላይ ጀምረው ሁሉም ነገር እየወሰዱ ትግራይን ለቀን ስንወጣ፣ ጎንደርን ለቀን ስንወጣ ሸዋን ለቀን እያጠበቡ መጥተው ወሎን ለቀን አዲስ አበባ ላይ ሲደርሱ ከነዚህ ሰዎች ጋር የምናደርገው ውጊያም ሆነ ሌላ ነገር የሚፈይደው ነገር የለም። ቢያንስ ቢያንስ በመጨረሻው ሰዓት ላይ ይህንን ተንኮላቸውን እንኳን እንዳይፈጽሙ ለማድረግ የአዲስ አበባን ሕዝብ ፕሮቴክት የማድረግ ኃላፊነት አለብኝ የሚል አቋም ነበረ። አንድ አዲስ አበባ የኢንተርናሽናል ድርጅቶች መቀመጫ ቦታ ናት። የኢምባሲ ጽህፈት ቤቶች የሚገኙበት ቦታ ነው። ይህንን ሁሉ ነገር ባለበት ሁኔታ ላይ እዛ ላይ የሚፈጠር ውጊያና ትርምስ የሚያስከትለው ኮንሲኮንስ ብዙ ነው። ስለዚህ ይህንን ኃላፊነት ለመወጣት የአዲስ አበባን ከተማ አመቻይቶ ሰዎቹን እንዲገቡ ማድረግ የሚለው ነገር እዛ ላይ የተደረሰ ምርጫ ነው። ስለዚህ ሰው ይህንን ነገር አብሮ ከሌላው ከሚባለው ነገር ጋር አብሮ ቢመለከተው አይ ቲንክ በጃጅመንቱ ተጨማሪ እንትን ይፈጣል ብያለሁ። ለውሳኔው አዲሱ እንግዲህ አነጋጋሪ ነገሮች ናቸው የተነሱት። ጊዜ ያለፈ ረጅም ጊዜ ሄደውን ያህል ወደ ዛሬ የሚመጡ ጉዳዮችም ተነስተዋል። ወቅታዊን ሁኔታ አቶ ጌታቸው የሚተነትኑበት ነው። እንግዲህ ቀጣዩ ልክ ነው። አሉላ ጥሩ ነው። ካለፉት ውይይቶች የዘነጓቸው አሁን ያስታወሷቸው ደግሞ ጠቃሚ ናቸው የሚሏቸውን ነጥቦች በዚያ ይጀምሩና እንዳልከው የወቅቱን የዛሬቱን ኢትዮጵያ የደህንነት ሁኔታ ከሙያቸው አኳያ ይገመገሙልናል። የደህንነት ነገር የማይነገር ይመስል ነበር፣ ለካ ጊዜ ሲደርስ ይነገራል። ግሩም ነው። አድማጮች ስንብታችንን ታዲያ በዚሁ ልናደርግ ነው። አቶ ጌታቸው ተፈራ ለጊዜያቸው እናመሰግናለን። ስንብቱ በሙዚቃ የሆነ አዲሱ ትንሽ እባክህ ዘና አድርገን አባው ምክሩም የኔ አካል ነው። ከሙዚቃውን እንሰናበት የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ፣ ደህና ደሩ።